በኦሮሚያ ክልል በሰሜን ሸዋ ዞን ወራጅ አርሳ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል ተባብሶ በቀጠለ ግጭትና የተኩስ ልውውጥ ምክንያት ሰዎች መጎደላቸውንና መቁሰላቸውን የተጎጂ ቤተሰብና ነዋሪዎች ለአሜሪካ ድምፅ ተናግረዋል። የተጎጂ ቤተሰብ አባል መሆናቸውን የገለጹ ግለሰብ ከቤታቸው ደጃፍ በሚገኝ ዛፍ ጥላ ስር ሆነው ቡና በመጣጣት ላይ እያሉ ነበረ የሰዎችና ህጻናትን ሰዎችን አዋቂና ህፃናትን ጭምር በርቀት በተተኮሰ ከባድ መሳሪያ ፍንጣሬ መገደላቸውን ተናግረዋል። በወረዳው ደረሰ በተባለ ጉዳት ዙሪያ ከክልል እስከ ወረዳ ድረስ ያሉ የሚመለከታቸው የመንግሥት ባለሥልጣናትን ለማነጋገር የአሜሪካ ድምፅ ያደረገው ጥረት ባለሥልጣናቱ ስልካቸውን ባለማንሳታቸው ሊሳካ አልቻለም። የዚህን ጉዳይ ዝርዝር ደግሞ የምታስደምጠን ፀሐይ ዳምጠው ናት። በሰሜን ሸዋ ዞን ወረጃ እርሶ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ውጊያ ከአንድ ሳምንት ወዲህ ተባብሶ መቀጠሉን የወረዳው ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በደህንነት ስጋት ምክንያት ስማቸውን በይፋ እንዳን ጠቅስ የጠየቁን አንድ የተጎጂ ቤተሰብ አባል እንደተናገሩት እሁድ ተሲያ 6 ቀን 2017 ዓ ም በወረጃ እርሶ ወረዳ ሊበን በተባለ ቀበሌ ውስጥ በቤተሰቦቻቸው ቤት ውስጥ ሙሉ ቤተሰብና ቡና ለመጠጣት በተሰበሰቡ ሰዎች ላይ የከባድ መሳሪያ ፍንጣሪ ወድቀው መሞታቸውንና መቁሰላቸውን ተናግረዋል። ከተጎዱት መካከል አንዷ እናቴ ነች፣ ወይዘሮ አየሉ ደበላ ትባላለች። አንዷ ደግሞ የእህቴ ልጅ ነች፣ ሻንታ ሜዳኜ። ባለቤቴም እዛው እነርሱ ጋር ነበረች። ቡና እየጠጡ ደጃፍ ላይ ከፓፓየ ዛፍ ስር ተሰብስበው ነበር። ባለቤቴ ጃለኔ አቦማ ትባላለች። አንድ አዛውንትና እርሳቸውን የምታግዝ ልጅም ቡና ለመጠጣት ከጎረቤት መጥተው ነበር። አንድ ከጎረቤት የመጣች የዘጠኝ ዓመት ልጅ የሁለት ዓመት ልጅ አዝላ ነበር። የዛፍ ጥላ ስር ተሰብስበው ቡና እየጠጡ ነበር። መሳሪያው ከእነርሱ በግምት አስር ሜትር በማይሞላ ርቀት ላይ ነው የወደቀው። ፍንጣሪው ሁሉንም አዳርሷቸዋል። ልጅ አዝላ የነበረችው ልጅ ካዘለችው ልጅ ጋር ወዲያው ነው ሕይወታቸው ያለፈው። ሌሎቹን ወደ ሕክምና ተቋማት ወሰድ ናቸው። ባለቤቴና ልጄ ክፉኛ ተጎድተዋል። ዛሬ ነው ወደ ቤት የተመለሱት እና በጣም አስቸጋሪ ነው። የኔ ቤተሰብ በአጠቃላይ አምስት ሰዎች ናቸው የቆሰሉት። ሌላው የዚሁ ቀበሌ ነዋሪ መሆናቸውን በስልክ የገለጹት ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ግለሰብ እዛው መጀመሪያ ላይ ጉዳት ከደረሰበት ቤተሰብ በቅርብ ርቀት የሚገኙ ሌሎች በር ላይ ተቀምጠው የነበሩ እናቶች መጎዳታቸውን ገልጸዋል። ሊባን የሚባል ቦታ ላይ ቡና እየጠጡ የነበሩ ሰዎች ላይ ጉዳት ደርሷል። በአጠቃላይ አራት ሰዎች በአንድ አካባቢ ላይ ነው የተመቱት። ተኩሱ አሁንም ቀጥሏል። የከባድ መሳሪያ ድምፅ ነው እየተሰማ ያለው። ሰኞ እለት ደግሞ አጨዳ ላይ የነበሩ ሰዎች ዘጠኝ ሰዓት አካባቢ ምግብ በልተው ጨርሰው ከቦታው ሲንቀሳቀሱ ከተራራው ላይ ከተተኮሰ መሳሪያ ለትንሽ ነው ያመለጡት። ዘጠኝ ፍየሎች በፍንጣሪው እዚያው አለቁ። አሁን ወራጃ አርሶ ላይ እንደ አዲስ እየተካሄደ ያለው ውጊያ አንድ ሳምንት ሆኖታል። ምክንያቱም ቆላማ ቀበሌዎች ላይ የኦሮሞ ነጻነት ታጣቂው በስፋት ይንቀሳቀሱ ነበር። እነርሱን ለመምታት የመንግስት የጸጥታ ኃይሎች ሆሴና ቢሊሳ የተባሉ ተራራዎች ላይ ከባድ መሳሪያዎች ጠምደው ወደ በረሃው ሲተኩሱ የአካባቢው ሕብረተሰብ ነው እየተመታ ያለው። ምክንያቱም እነርሱ የመንግስት የጸጥታ ኃይል ሲመጣ ወደ ጫካ ነው የሚሄዱት። አሁን እየሞቱም እየቆሰሉም ያሉት ነዋሪዎች ለታጣቂው በሚተኮስ መሳሪያ ነው። ህዝቡ በመካከል ሰለባ እየሆነ ነው። በወረዳው አሁን ሰብል የሚሰበሰብበት ወቅት በመሆኑ አርሶ አደሩ ውጥረት ውስጥ ነው። ነገር ግን ከሰሞኑ እየተሰማ ያለው የተኩስ ድምፅ ደግሞ ስጋት ፈጥሯል ሲሉ አንድ የወረዳው ነዋሪ መሆናቸውን የጠቀሱት በተመሳሳይ ችግር ምክንያት ስማቸውን አየር ላይ እንዳንጠቅስ ተጠየቁን ግለሰብ አስተያየታቸውን ሰጥተዋል። ህብረተሰቡ አሁን ሰብል የሚሰበስብበት ወቅት ላይ ነው። ጤፍ፣ ማሽላ እና በቆሎ የደረሱ ሰብሎችን እየሰበሰበ ይገኛል። ሆኖም ግን ከሰሞኑ እንደ አዲስ የተጀመረው መንግስት በሸኔ ታጣቂዎች ላይ እርምጃ ለመውሰድ ብሎ ከርቀት ማለትም ተራራማ አካባቢ ላይ የሚተኮሰው ከባድ መሳሪያ አርሶ አደሩን ከስራው እያስተጓጎለ ነው። ከብቶች ይመታሉ፣ በአጨዳ ላይ ያሉም ሰዎች ይመታሉ። የሚሞት የሚቆስልም አለ። መንግስት በተጀመረው ሰላማዊ መንገድ ለችግሩ መፍትሄ ቢሰጥ ነው የምንለው። ቡና በመጠጣት ላይ የነበሩ ቤተሰቦቻቸው እንደተጎዱባቸውና መጀመሪያ ላይ አስተያየታቸውን የሰጡን ግለሰብ አሁን ያሉበት የጤና ሁኔታ እጅጉኑ አሳሳቢ እንደሆነ ነግረውናል። የቤተሰቦቼ የጤና ሁኔታ አሁንም ልጄ ሕክምና እየተከታተለች ነው። አንድ እግሯ በጣም ተጎድቷል። ባለቤቴም እግሯ ላይ ስለተጎዳች ለመራመድ ያስቸግራታል። እናቴ በዕድሜም ትልቅ ስለሆኑ በርትቶባቸዋል። ፍንጣሪው ብዙ ቦታን ያገኛቸው፣ ሕይወታቸው ስለተረፈልኝ ደስተኛ ነኝ። ወደፊት የሚሆነውን ደግሞ እግዚአብሔር ያውቃል። ጉዳቱ ከባድ ነው። ሰው ደጃፉ ላይ ሰላም ነው ብሎ ሲቀመጥ ያልተጠበቀ ሲገጥመው አስደንጋጭ ነው። ግድያውንም ሆነ ቆሰሉ የተባሉት ሰዎች ጉዳይን በተመለከተ እውነታውን ከገለልተኛ ወገን ለማረጋገጥ የአሜሪካ ድምፅ አልቻለም። በጉዳዩ ዙሪያ ከወረ ጃርሶ ወረዳ አስተዳደር፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ አስተዳደርና ፀጥታ ቢሮ እንዲሁም ከኦሮሚያ ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ